البتاسة سنعيش أنا راح يا ملكة دمز رالي ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 30 2013 ዓ ም ዝግጅታችን ጀመረ። ከእነዚህ አንዱም ቢሆን እንኳ ቀላል አይደለም። ይሁን እንጂ ዩናይትድ ስቴትስ ከእናንተ ጋር በአጋርነት ለመቆምና ለጋራ መከባበር ዝግጁ ሆና ትገኛለች። እጅግ የሰፋ የሥራ ፈጠራና አዲስ ነገር አፍላቂነት ባለባቸው በአፍሪካ ሀገሮች ላይ እምነት አለን። ፈተናዎቹ እጅግ የገዘፉ ቢሆኑም ሀገሮቻችን፣ ሕዝቦቻችን፣ የአፍሪካ ኅብረት ይጋፈጧቸው ዘንድ ብቃት አላቸው። በሚቀጥለው ጉባኤያችሁ ላይ በአካል እገኛለሁ የሚል ተስፋ አለኝ። ለአሁን ላመሰግናችሁ እሻለሁ። አመሰግናለሁ። አምላክ ሁላችሁንም ይባርክ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ ለተጠናቀቀው ሰላሳ አራተኛው የአፍሪካ ኅብረት የመሪዎቹ ጉባኤ መክፈቻ ከላኩት መልእክት የተቀነጨበን የሰማችሁት። ትንታኔ ይዘናል። በተለይ አሁን ያለ ኢትዮጵያ መንግስት ፖሊሲውም ይሄ ግልጽ የሆነ ፖሊሲና ጉጉትና ጉጉትና አቅጣጫም ስለተቀየሰ እኛ ተጠቃሚ ሊሆን እንችላለን። እንደገና ወደ አሜሪካ ልመልስና እንግዲህ እነሱ ኢንሲስት የሚያደርጉት ሂውማን ራይትስ ላይ አደራ፣ በጥንቃቄ እንዲያዝ፣ ህግ እንዲከበር፣ ያለአግባብ ከፍት ውጭ ሰው እንዳይታሰር የሚለውን ነገር በደንብ ቆንጠጥ ባለ ሁኔታ በደንብ ይይዙታል። ምንም ጥርጥር የለውም። በሰሜን ካሮላይና ስቴት ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር ዶክተር ዶክተር ብሩክ ሀይሉ ናቸው። በምሽቱ ዝግጅታችን ይመለሳሉ። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ኒውስ ዶት ኮም፣ በአትቪ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምን አመሻችሁ፣ አድማጮች ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ በዛሬው ዕለት በትግራይ ክልል መቀሌ ከተማ ጉብኝት አካሂደዋል። በከተማይቱ የአይደር ሆስፒታልን የፌዴራል መንግስት የእህል ማከማቻ መጋዘንን ና የተለያዩ የክልሉ አካባቢዎች ተፈናቅለው ከተማይቱ ውስጥ የተጠለሉ ነዋሪዎችን መጎብኘታቸውን የአገር ውስጥ መገናኛ ብዙኃን ዘገባው አመልክቷል። ፕሬዚደንት ሳህለወርቅ ትግራይ ክልልን መልሶ ለማደራጀት የሁሉም ኢትዮጵያውያን ትብብር እንደሚያስፈልግ አሳስበዋል። ከመቀሌ ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጋር የተወያዩ ሲሆን ስራ አጥነት እንዲወገድ ከመንግስት ቢሮዎች የተዘረፉ ቁሳቁስ ተሟልተው በተጠናከረ መንገድ ስራ እንዲጀመርና ቅድሚያም ለሰላምና ለጤና እንዲሰጥ ጥያቄ ያቀረቡላቸው መሆኑን ዘገባው አመልክቷል። የመንግስት ሰብአዊ ድጋፍ አቅርቦት ተጠናክሮ እንዲቀጥል የሀገር ሽማግሌዎች እንደጠየ እንዲያቁምን፣ የተገለጸው መንግስት የትግራይ ክልልን ወደ ሰላሟ ለመመለስ በቁርጠኝነት እየሰራ መሆኑን እና የህዝቡ ጥያቄዎች በአፋጣኝ እንዲፈቱ እየተሰራ መሆኑን ፕሬዝደንት ሳህለወርቅ አስረድተዋቸዋል። ፕሬዝደንቷ ጉብኝታቸውን አጠናቀው ወደ አዲስ አበባ ተመልሰዋል። ትናንት ቅዳሜ የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሜል እና የዓለም የምግብ ፕሮግራም ዋና ዲሬክተር ዴቪድ ቢዝሊ በትግራይ ክልል እየተካሄደ ያለውን የሰብአዊ ድጋፍ እንቅስቃሴ ለመመልከት በመቀሌ ከተማ ጉብኝት አድርገዋል። ዴቪድ ቢዝሊ ዛሬ በኢትዮጵያ ትልቅ እርምጃ ተመዘገበ በሚል ርዕስ በትዊተር ገጻቸው ባወጡት ቃል የዓለም የምግብ ፕሮግራምና የኢትዮጵያ መንግስት በመላዋ ትግራይ የሰብአዊ እርዳታ ተደራሽነትን ለማስፋፋት የሚያስችል ተጨባጭ እርምጃ ለመውሰድ ከስምምነት ደረሱ ብለዋል። ድርጅታችን የእርዳታ እንቅስቃሴውን ያጠናክራል። ሶስት ሚሊዮን የሚሆን ህዝብ እርዳታችንን እየጠበቀ ነው። የምናባክነው ጊዜ የለንም ሲሉ አሳስበዋል። ደብልዩ ኤፍፒ ባወጣው መግለጫ የኢትዮጵያ ባለስልጣናት የረድኤት ድርጅቶች ሰራተኞች ወደ ክልሉ ለመግባት ያቀረቧቸውን ጥያቄዎች በተፋጠነ መንገድ ለማስተናገድ ተስማምተዋል ነው ያለው። የዓለም የምግብ ድርጅት በበኩሉ በትግራይ ለአንድ ሚሊዮን ሰዎች አጣዳፊ እርዳታ እንዲያቀርብና ለመድረስ አዳጋች ወደ ሆኑ ገጠራማ አካባቢዎች ለማጓጓዝ የትራንስፖርት አገልግሎት እርዳታ እንዲያደርግ በኢትዮጵያ መንግስት የቀረበለትን ጥያቄ እንደተቀበለ መግለጫው ጨምሮ አውስቷል። የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው ባወጡት መግለጫ የዓለም አቀፍ የረዴድ ድርጅቶች ትግራይ ክልል ለመግባት ያቀረቧቸውን ጥያቄዎች በአስቸኳይ ፈቃድ ለመስጠት እንሰራለን ማለታቸውን የዓለሙ ድርጅት መግለጫ ጨምሮ አመልክቷል። የኢትዮጵያን የምግብ ዘይት ፍላጎት በ60 ከመቶ ይሸፍናል የተባለ የኢንዱስትሪ ፓርክ ምዕራብ ጎጃም ዞን ቡሬ ከተማ ውስጥ ተመርቆ ተከፈተ። በስፍራው ተገኝተው መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ ናቸው። አስቴር ምስጋናው ተጨማሪ አላት። ዛሬ በጠቅላይ ሚኒስትሩ ተመርቆ የተከፈተው የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክና የፋቤላ ኢንዱስትሪያል ኮምፕሌክስ የምግብ ምርቶችን በፋብሪካ አዘጋጅቶ ለውጭ ገበያ የሚያቀርብ ነው። አራት ቢሊዮን ተኩል ብር የፈሰሰበት ይህ ኮምፕሌክስ በቀን አንድ ሺ አምስት መቶ ቶን ወይም ወደ አንድ ሚሊዮን ተኩል ሊትር ዘይት እንደሚያመርት ተነግሯል። ኢትዮጵያውያን ልባም ሊሆኑ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ኮምፕሌክሱን በመረቁበት ወቅት ባደረጉት ንግግር አሳስበዋል። ባለሀብቶቻችን ባለጸጋ ከሆኑ የፖለቲካ ሰዎች አገልጋይ ከሆኑ የምንመኛት ኢትዮጵያ ማምጣት እንችላለን። ባለሀብት ብቻውን ባለጸጋ መሆን ሳይችል፣ ፖለቲከኛ ብቻውን አገልጋይ መሆን ሳይችል ኢትዮጵያን ምንም ያህል ብንወዳት ከሚገባት ስፍራ ማስቀመጥ ስለምንቸገር ፖለቲከኞች በትህትና ተሞልተን ለማገልገል እንድንዘጋጅ፣ ባለሀብቶች ከወንድሞቻችሁ ተምራችሁ ባለጸጎች እንድትሆኑ ይህንን በማድረግ ኢትዮጵያን በሚገባት ስፍራ ማስቀመጥ የሚቻል መሆኑንና ይህንን በጋራ ለማሳካት የዛሬው ምርቃት ፈርቀዳጅ አመላካች እንደሆነ መገንዘብ ይቻላል። ፊቤላ ኢንዱስትሪያል ኮምፕሌክስ የቦርድ ሰብሳቢ አቶ በላይነ ክንዴ የህብረተሰቡን አቅም ያማከለ የምግብ ዘይት ለማቅረብ የሚያስችል ምቹ ሁኔታ መፈጠሩን ገልጸዋል። ፊቤላ ሀገሪቱን የምግብ ዘይት ድርሻ እስከ 60 ከመቶ የሚሸፍን ሲሆን ለምግብ ዘይት ይወጣ የነበረውን የውጭ ምንዛሬ 30 በመቶ በገንዘብ ቢተመን በአመት መቶ ሚሊዮን ዶላር ያስቀራል። በየጊዜው ህብረተሰቡ የሚያማርርበትን የዘይት አቅርቦት ችግር ከመፍታቱም በላይ ዋጋውን በሀያ በመቶ በመቀነስ የህዝቡን ችግር ይፈታል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የአማራ ክልል ርዕሰ መስተዳደር አቶ አገኘሁ ተሻገርና ሌሎችም ከፍተኛ የፌዴራልና የክልሉ ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዘገባው አመሰግናለሁ። ኢትዮጵያ የህዳሴ ግድቧን በመጪው ሐምሌ ለመሙላት በግሏ የምትወስደው ማናቸው እርምጃ የሀገራችንን ብሔራዊ ጸጥታ በቀጥታ ስጋት ላይ የሚጥል አድራጎት ይሆናል ሲሉ የሱዳን የመስኖና የውሃ ሀብት ሚኒስትር ያሴር አባስ ዛሬ መናገራቸውን ሮይተርስ ዘግበዋል። ሚኒስትሩ ለሮይተርስ በሰጡት ቃለ መጠይቅ በግድቡ ጉዳይ ግብጽ፣ ሱዳንና ኢትዮጵያ ሊስማሙ ያልቻሉባቸውን ነጥቦች ለመፍታት ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሸምጋይነት ሚና እንዲወስዱ ሱዳን ሀሳብ አቅርባለች ብለዋል። ሚኒስትሩ ይህን የተናገሩት ሱዳንና ኢትዮጵያ በሀገሮቻቸው የድንበር ግዛቶች አካባቢ ውጥረታቸው እያየለ በመጣበት በአሁኑ ወቅት መሆኑ ነው። ኢትዮጵያ የግድቡና የአባይ ውሃ ጉዳይ በሶስቱ ሀገሮች ንግግር የሚፈታ መሆኑን እንደምታምን ባለስልጣናቷ ደጋግመው ማረጋገጣቸው የሚ ይታወቅ ነው። ዩናይትድ ስቴትስ እና የአፍሪካ ህብረትን ጨምሮ ሶስተኛ ወገን በታዛቢነት እንዲሳተፍ የምትስማማ ሲሆን በዚህ ሱዳን በጠየቀችው የአደራዳሪነት ሚና ላይ ግን የኢትዮጵያ ባለስልጣናት በኩል ለጊዜው የተሰማ ምላሽ የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ጥር 30 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ላይ ታገኙናላችሁ። አሁን ለእለቱ ወደ ያዝነው ዝግጅት እንለፍ። ፕሬዚዳንት ባይደን ትናንትናና ዛሬ ለተካሄደው የአፍሪካ ህብረት 34ተኛ የመሪዎች ጉባኤ ከመከፈቱ በፊት ከትላንት በስቲያ ወዳጃዊ መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው አስተዳደራቸው ኮቪድ-19 ወረርሽኝ፣ ጸጥታና ሰላምን ጨምሮ በተለያዩ መስኮች ከአፍሪካ ህብረት ጋር ለመስራት ዝግጁ መሆኑን ተናግረዋል። በሌላ በኩል ፕሬዚዳንቱ ለአሜሪካ የውጭ ጉዳይ ፖሊሲ ያላቸውን ራዕይ የውጭ ጉዳይ መስሪያ ቱን ሐሙስ ሲጎበኙ ለሰራተኞቹ ይፋ አድርገዋል። የመን ውስጥ ለሚካሄደው ወታደራዊ ዘመቻ ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋረጥ በማዘዝ አጠቃላይ ፖሊሲውም ወደ ዲፕሎማሲያዊ መርህ እንዲቀየር አሳስበዋል። የባይደንን የአፍሪካ መልእክትና ዲፕሎማሲ ጉዳዮች ዘጋቢያችን ሲንዲ ሴን ዘገባ አቀናጅቶ ደረጀ ደስታ ተከታዩን አዘጋጅቷል። ጤና ይስጥልኝ ለሁላችሁም ለመቼው የአፍሪካ ኅብረት ጉባኤ የዩናይትድ ስቴትስን ሕዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል ባይደን ለአፍሪካ ኅብረት 34ተኛው መሪዎች ጉባኤ ባስተላለፉት መልእክታቸው ይህ ያሳልፍነው ዓመት ያሳየን ነገር ቢኖር ዓለማችን ምን ያህል የተገናኘች መሆኑን ነው ዕጣችን እንዴት የተሳሰረ እንደሆነ አይተንበታል ብለዋል የኔ አስተዳደር በዓለም ላይ ያለውን ትብብር መልሶ ለማጠንከር እንደ አፍሪካ ሕብረት ካሉ ዓለም አቀፍ ተቋማት ጋር መልሶ ለመገናኘት ቆርጦ መነሳቱም ለዚህ ነው በማለት ተናግረዋል። የወደፊቱ ተስፋችንን እውን ለማድረግ ሁላችንም አብረን መስራት ይኖርብናል ያሉት ባይደን ለምን አብሮ መስራት እንደሚገባም ሲያስረዱ A future of growing trade and investment that advances prosperity for all our nations. ለሀገሮቻችን ሁሉ ብልጽግናን የሚያራምድ የአዳጊ ንግድና መዋዕለ ንዋይ መጻኢ ጊዜ፣ ለዜጎቻችን ሁሉ የሰላምና የደህንነት ሕይወት የሚያበዛ መጻኢ ጊዜ፣ በዲሞክራሲያዊ ተቋሞቻችን ላይና ለሁሉም ሰዎች ሰብአዊ መብቶች ጥበቃ ለሴቶችና ልጃገረዶች፣ ለተመሳሳይ ጾታ ፍቅረኞች ወይም ጾታቸውን ለለወጡ ግለሰቦች፣ የአካል ጉዳት ላለባቸውና የማንም ጎሳ አባል ለሆኑ ምንም አይነት አመጣጥ ላላቸው ሁሉ ሀብትና አቅማችንን የምናፈስበት መጻኢ ጊዜ ከፊታችን አለ። ካሰብንበትም ለመድረስ እነዚህን የገጠሙንን ፈተናዎች ሁሉ መቋቋም ይኖርብናል፣ ያሉት ባይደን በዓለም ጤና ላይ ኢንቨስት ማድረግ ይኖርብናል ብለዋል። የኮቪድ-19 ወረርሽኝ መግታትና መከላከልን ጨምሮ የወደፊቱ የጤና ቀውስ የሆኑትን ለይቶ ማወቅና ምላሽ መስጠት እንደሚገባም አስረድተዋል። ለዚህም ከአፍሪካ የበሽታዎች ቁጥጥርና መከላከል ማዕከልና ከሌሎች ተቋማት ጋር በመተባበር እንደሚሰሩም ገልጸዋል። የአየር ንብረትን ለማሻሻል ያለንን ህልም ለማሳካትና እስካሁን ያለውን ብክለት ያደረሰውን ጉዳት ለማሻሻል ከታዳጊ አገሮችም ጋር እንደሚሰሩ አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻልበትን ዘላቂ የሆኑ ዲፕሎማሲን ለማስፈን ከአፍሪካ ህብረት ጋር በመነጋገር እንደሚሠሩም አስረድተዋል። ባይደን እነዚህ የዘረዘሯቸው ነገሮች በሙሉ በቀላሉ የሚከናወኑ አለመሆናቸውን በመግለጽ የሚከተለውን ብለዋል። ከእነዚህ አንዱም ቢሆን እንኳ ቀላል አይደለም። ይሁን እንጂ ዩናይትድ ስቴትስ ከእናንተ ጋር በአጋርነት ለመቆምና ለጋራ መከባበር ዝግጁ ሆና ትገኛለች። እጅግ የሰፋ የሥራ ፈጠራና አዲስ ነገር አፍላቂነት ባለባቸው በአፍሪካ ሀገሮች ላይ እምነት አለን። ፈተናዎቹ እጅግ የገዘፉ ቢሆኑም ሀገሮቻችን፣ ሕዝቦቻችን፣ የአፍሪካ ኅብረት ይጋፈጧቸው ዘንድ ብቃት አላቸው። በሚቀጥለው ጉባኤያችሁ ላይ በአካል እገኛለሁ የሚል ተስፋ አለኝ። ለአሁን ላመሰግናችሁ እሻለሁ። አመሰግናለሁ። አምላክ ሁላችሁንም ይባርክ። በሌላም በኩል ታሙስ የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት የጎበኙት ፕሬዚደንት ባይደን በአሜሪካም ሆነ በመላው ዓለም ለሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቶችና ሰራተኞች አስቸኳይ መልእክት ነበራቸው። አሜሪካ ተመልሳለች፣ ዲፕሎማሲ ተመልሷል። መስራት ለምፈልገው ነገር ሁሉ ምሰሶው እናንተ ናችሁ። ባይደን በሳዑዲ አረቢያ መሪነት በየመን የእርስ በርሱ ጦርነት ለሚደረገው ወታደራዊ ጣልቃ ገብነት በቀድሞ ፕሬዚደንት ትራምፕ ይሰጥ የነበረውን ድጋፍ እንዲቀለበስ አድርገውታል። ይህ ጦርነት መቆም አለበት የገባነውን ቃልም ተግባራዊ ለማድረግ ከየመን ጦርነት ጋር የተያያዘውን ወታደራዊ የመሳሪያ ሽያጭን ጨምሮ የመን ውስጥ በሚካሄደው ጦርነት አሜሪካ ለወታደራዊ የጥቃት ዘመቻው የምትሰጠውን ድጋፍ ሁሉ እያቋረጥን ነው። ባይደን የየመንን ጉዳይ የሚከታተል የዩናይትድ ስቴትስ ልዩ መልእክተኛ ያቋቋሙ ሲሆን የብዙ ዘመን አገልግሎት ያላቸውን ዲፕሎማት ቲም ሌንደርኪንግን ስራውን እንዲመሩ ሾሟቸዋል። ሴንተር ኦፍ አሜሪካን ፕሮግረስ ከሚባል ተቋም ብራያን ካቱሊስ ይህ ትልቅ ለውጥ መኖሩን ያሳያል ይላሉ። Having a U.S. diplomat there, I think, sends a powerful signal that the U.S. is truly committed to conflict resolution and wants to you know, see something happen. <laughs> ዩናይትድ ስቴትስ ከልቧ ግጭቱ እንዲያበቃ የምትፈልግና አንድ ለውጥ እንዲኖርም ቁርጠኝነት ያላት ይመስለኛል። ባይደን በግጭትና እልቂት ከታመሱ እንደ የመን ካሉት አገሮች የሚመጡ ስደተኞችን አስመልክቶ የሚያስታውቁት ሌላ አንድ ትልቅ ዜናም ነበራቸው። To begin the hard work of restoring our refugee admissions program. መልሶ የመገንባቱ ከባድ ስራ እንዲጀመር የአፈጻጸም ትዕዛዝ አውጥቻለሁ። ባይደን በማይነማር የተካሄደውን ወታደራዊ መፈንቅለ መንግስትም አውግዘዋል። ወታደሮቹ ስልጣን እንዲለቁና ሲቪል መሪዎችንም እንዲፈቱ፣ የኢንተርኔት አገልግሎትን መልሰው በመልቀቅ ግንኙነቱን ክፍት እንዲያደርጉ ጠይቀዋል። ፕሬዚደንቱ በመላው ዓለም ያሉ የዩናይትድ ስቴትስ ወታደራዊ ኃይሎችን ሁኔታ እንዲቃኝ ያዘዙ ሲሆን የቀድሞ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮች ከጀርመን ለቀው እንዲወጡ የሰጡትን ትዕዛዝ እንዲገታ አዘዋል። ከሴንተር ኦፍ አሜሪካን ፕሮግረስ ብራያንስ ካቱሊስ የቀድሞ ፕሬዚደንት ትራምፕ ይወስዷቸው ከነበሩት ያልተለመዱ እርምጃዎች አንጻር የባይደን ውሳኔዎች ለጀርመን እና የአሜሪካ የቅርብ አጋር ለሆኑ የአውሮፓ አገራት መተማመኛን ይሰጣል። እንዲህ ብለዋል ብራያን እንደሚመስለኝ ይህ ውሳኔ የአሜሪካን የውጭ ጉዳይ ፖሊሲ ከዩናይት ስቴትስ አጋሮች በተለይም ደግሞ ዲሞክራሲያዊ ከሆኑ አገሮች ጋር በቅርበትና ተባብሮ መስራት ወደ ተለመደበት የሚመልስ ይሆናል። ፕሬዚደንት ባይደን ለውጭ ጉዳይ ሚኒስቴር ሰራተኞች ሲናገሩ ሙያዊ አስተዋጽዋቸውን እንደሚያከብሩና በግል እንደማያጠቋቸው በስራቸውም ያልተገባ ፖለቲካዊ ትርጉም እንደማይሰጠዋቸው ገልጸውላቸዋል። ደረጀን አመሰግናለሁ። ለመሆኑ አሜሪካ ተመለሰች ማለት ምን ማለት ነው? የፕሬዚዳንት ባይደን የአፍሪካ ሕብረት መልእክትስ ምንድን ነው? ለትንታኔው ሰለሞን አባተ ወደ ግሪንስቦሮ ደውሎ የሰሜን ካሮላይና ኤኤንዲቲ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አነጋግሯል። ፕሮፌሰር ብሩክ አቴንስ ኦሃዮ በሚገኘው ስክሪፕስ የኮሚኒኬሽን ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ የዓለም አቀፍ አመራር ማዕከል ዲሬክተር ሆነው አገልግለዋል። ኢትዮጵያን በተለያዩ አለም አቀፍ መድረኮችና ተልእኮችም ወክለው ያገለገሉ ዲፕሎማትም ናቸው። ወደ ትንታኔያቸው ልምራችሁ። ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምንድንሆት? ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንደምናለህ? እግዚአብሔር ይመስገን። አመሰግናለሁ ለጊዜው። በቅድሚያ ፕሮፌሰር ብሩክ፣ ፕሬዚደንት ጆ ባይደን ሰሞኑን ለውጭ ጉዳይ መስሪያ ቤት ሰራተኞች ባደረጉት ንግግር አሜሪካ ተመልሳለች ብለው ነበረ። ምን ማለታቸው ይሆን? አዎ እውነት ነው። ጥያቄ ያመሰግናለሁ። አሜሪካ ኢዝ ባክ እኔም ብየዋለሁ ሶሻል ሚዲያ ላይ። አሜሪካ ተመልሳለች ሲሉ አቶ ሰለሞን እንደልበልህ ያለፈው አራት አመት መቼም ውርጭ ላይ ነበረች ማለት ችላሉ። በምሳሌ ደጅ ማለት ሆነ ደጅ ላይ ደግሞ ተገብቶ ወጥቶ ሳይሆን ራስ ፈልጎ መውጣት ከማ ከአለም ህብረተሰብ ማለት ነው። እንግዲህ ይታይ አሜሪካ አንቶ የተባለች ትልቅ፣ በገንዘብም በሀብትም በሚሊቴሪም በፖለቲካው ሀያል የሆነች ሀገር፣ አለምንም አቅጣጫ እየሰጠች እየተመካከረች የምትኖር ሀገር ወይ ፕሪንስፕል ኦፍ አይዞሌሽኒዝም ራስን በማግለል መርህ መሰረት በማወቅም ባለማወቅ የሚስተር ትራምፕ መንግስት ባለፉት አራት አመት አሜሪካ ከሁሉ መድረኮች ልበልህ ከሞላ ጎደል ርቃ አኩርፋም ውርጭ እየመታት ውጭ ነበረች። ሌላው አለም እንደተለመደው ወይ ጉድ ያለ ጉዳዩን ስራውን ሳካሄድ ለማለት ነው። ያንን ነው። በተምሳሌነቱ አሜሪካ ይዝ ባኪንግ ቢዝነስ በቃ ተመልሰናል፣ በማለት እንዳሉትም እኚህ ብዙ ተሞክሮና ኤክስፒሪየንስ ያላቸው አዋቂ ሰው ምለው አምስት ደቂቃ አልፈጀባቸውም። ወደ ስራና ተግባር ገብተው ያው አሜሪካ እንደ ስዊስ ሰአት ልበልህ። አሁን እንደ ስዊስ ሰአት አሜሪካ ኢዝ ሃሚንግ ይባላል። ይሄ ኦይሉ ሉብሪኬትድ የሆነው ስርዓትና ቢሮክራሲ መንግስትም ልበልህ፣ የተሳለጠ የማይነካከስ፣ አዎ በዘይት በደንብ የተሳለጠ ኢንጂን የሚሰራ ሞተር፣ በውጭም ፖሊሲ ግልጽ የሆነ አቋም ያለበት ሁኔታ፣ ምንም ቅሬታ የሌለበት፣ አቅጣጫው ግልጽ የሆነ ጨለማ ውስጥ ሆነው የመተኳኮስና መተኮስ የሌለበት ዛሬ የምን አሰቡ ነገ ምንድን የሚል ፖለቲካ አይደለበት። በመሆኑ ይኸው ሰየው አሜሪካ ተቀላቀለች ልማለት ይቻላል። እና ትክክል ናቶ ስለመሆኑ አሜሪካ ክብሯ እንደተጠበቀ ሆኑ ሌሎችንም ድሃዎችንም እኩል አክብራ እንደ ቤተሰብ ዓለምንና ሁላችንም የዓለም ዜጋ ነን እና ሁሉም እኩል ነው እና በዛ መልክ አሜሪካ ኃይሏን፣ ጡንቻዋን ተመክታ ሳይሆን በክብር ይዛ ብሔራዊ ጥቅሟን እያስከበረች የሌላውንም እያከበረች ተከብራ እየተከባበረች ነው እንጂ በመገፋፋት በማንቋጣጥ እና ዶናልድ ትራምፕ እንደምታስታውሰው ብዙ ሳይቆዩ እንዳሉት እነዚህ አፍሪካ ሀገሮች መታጠቢያ ቤት ነገሮች ናቸው ወደሚል ደረጃን እንካ ስላንቲያ መግባት ማያስፈልግም። የአሜሪካንን ገፍቶ ተሳድቦ ክብር መጠበቅ አይቻልም። መገፋትና መሰደብ ይመጣልና የአሜሪካ እጣ ፈንታ ባለፈው አራት ዓመት ይሄ ነበር ማለት ነው እና አሁን ግን ታድሶ ይኸው ተመልሰዋል ማለት ይቻላል። አቶ ሰለሞን ፕሬዚደንት ባይደን ወደ ስልጣኑ ከመጡ ገና ሁለት ሳምንት ሳይጨርሱ ለአፍሪካ ህብረት መልዕክት አስተላልፈዋል። ትናንትና ዛሬ የህብረቱ የመሪዎች ጉባኤ ተካሂዷል፣ ሰላሳ አራተኛው እና እንደውም በሚቀጥለው ጉባኤያችሁ ልገኝ ይችላለሁኝ ብለዋል። ምናልባትም የአሁኑ ጉባኤ ኮቪድ-19 የያዘው ባይሆን ኖሮ ሊገኙ የሚችሉ አይነት ስሜት እና መንፈስ ያለው መልእክት ነው ያስተላለፉት። እንዴት ነው እርስዎ የገመገሙት የፕሬዚደንት ባይደንን መልእክት? ሴናተር ጆ ባይደን ያው በፊት ሴናተር ነበሩ፣ ያው አርባ ስንት አመት ያካበቱ በተለይ በውጭ ግንኙነት ኮሚቴ ውስጥ በጣም የካበተ ሀብት አላቸው። እንደገና ስምንት አመት በሚስተር ኦባማ የተጠረቡት የተሞረዱት ለፎረን ፖሊሲ ነው፣ እውቀታቸው አንደኛ ደረጃ ሶሻል ሴኪሪቲ የሰው ልጅ ደህንነት፣ የሀገራት ደህንነት በብሔራዊ ጥቅም ዙሪያ በግሎባል በዓለም አቀፍ ሴኪሪቲ በመሳሰለው በጣም የተካኑ ሰው ናቸው እና ጥቅሙ ያውቃሉ። ይህ ውጤቱ ታየ። አፍሪካን ጣልጣል የምናቅ ማድረግ ሳይሆን ይህንን አጋጣሚ እንግዲህ ይታይ። የዓመታዊ ስብሰባ ነው በኮቪድ ኦንላይን በዞን የሚደረገው እችን አጋጣሚ ሚስ ላለማድረግ ንግግሩን እርግጠኛ አይተኸዋል። አንድ ገጽ እንኳን አትሞላም። ትንሽ ትጎላለች። ዓላማው ምንድን ነው? የአሜሪካን ተሳትፎ አለን፣ አብራችሁ ነው፣ በትኩረት እያየናችሁ ነው፣ አብረን እንሰራለን ብለው የሚከተሉትን ነጥብ አንስተዋል። እንዲያው ባጭሩ ባጭሩ ለምሳሌ ንግግራቸውን ያተኩሩበት ነጥብ የኔ አስተዳደር ሚያምነው ፓርትነርሽፕን ድልድይን መገንባት አጋርነትን አጋርነትን መገንባት፣ አዎ የአሜሪካ አጋርነት መገንባት ነው እና ወዲያው በፍጥነት የነበረን ግንኙነት ወደ ድሮ እንመልሰዋለን አረጋግጥላቸዋለሁ ብለው ነው እንትን ያሉት። ይህን ስናደርግ ደግሞ ከአህጉራዊው ድርጅት ከአፍሪካ ሕብረት ጋር በቅንጅት በተለያዩ ብዙ ጉዳዮች ላይ በጋራ ጥቅም ላይ የተመሰረተ ግንኙነት ለወደፊቱ በእኔ አስተዳደር ላይ እንደምሰራ አረጋግጥላቸዋለሁ። ምን ያሉት እንደገናም ደግሞ ንግድና ኢንቨስትመንትን በተመለከተ አንስተው፣ እኛ አሜሪካኖች ምንመኘው የአፍሪካ ሀገራትና የዓለም ሀገራት በሙሉ ፕሮስፔሪቲ ማለት ሀብት ማፍራትን ነው እና እኛም አጋር በመሆን የአሜሪካው መንግስት እና አስተዳደሬ ከእናንተ ጋር አብረን ለመስራት ዝግጁ ነን የሚል መንፈስ አድርገ እንግዲህ ይህንን ሲሉ ስለ አገዋ አላነሱም። አንድ ነገር እንደው ዳይቨርስ አላደርግ አያይዥ ብናገር አገዋ ለምሳሌ በጆርጅ ቡሽ ጊዜ ተጀምሮ የአፍሪካ የአሜሪካ ገበያ ተጠቃሚ ረሃ ግብር ማለት ነው አፍሪካን ግሮቴን ኦፖርቲኒቲስ አክት ይባላል። እንግሊዝኛ አሁንም አለ አልሞተም። አምስት አመት አስር አመት እየተራዘመ አለ። እንደውም ፕሬዚዳንት ትራምፕ ሊሰርዙት ይችላሉ የሚል ብዙ ስጋትና ንግግር ነበረ። አጓዋን አው ነበረ፣ እሱ ሳይሆን ቀርቷል። እሱም እንግዲህ ሁለት አመቱ ላይ አፍሪካ ፖሊሲ ትራምፕ አልነበራቸው። የሚቀጥለው ሁለት ዓመት ላይ እነቲቦርናዥ ከመጡ በኋላ አትሊስት እና ደግሞ እንደገና ጆን ቦልተን ናሽናል ሴኩሪቲ አድቫይዘር ከሆነ በኋላ እንዲሁም ካል አይቀር ፓወር አፍሪካ የሚባል ኢኒሽቲቭ ወስደዋል። በነገራችን ላይ ሚስተር ትራምፕ ማወቃቸውን፣ በዝርዝር መከተላቸውን መቼም ጥያቄ ውስጥ ምናልባት እንዲ ክብራቸው በማይነካ ሁኔታ ግንዛቤ በመውሰድ እንዲሁም አንድ ሶስት ሀገራት ተጠቅመዋል። ሁለት ቢሊዮን ሰበድረዋል። ግብጽ ናት አንዷ አሁን። እና እነዚህን የመሳሰሉ ኢኒሺየቲቮች እንደሚቀጥለው ነው የሚታየኝ። አንድ ሁለተኛ እያንዳንዱ ፕሬዚደንት የራሱን አሻራ ማስቀመጥ ይፈልጋልና በአፍሪካ እና በኤዥያም በላቲን አሜሪካም ትኩረት ያለው አፍሪካ ፖሊሲ እንደሚቀርጹ ተስፋ አደርጋለሁ ያደርጋሉ ብዬ እጠብቃለሁ። ኦባማን ብንወስድ ለምሳሌ ፓወር አፍሪካ በሚል ሰርቷል። በጣም ጥሩ የሆነ ፕሮግራም ኤሌክትሪሲቲን ማጠናከርን በተመለከተ በአፍሪካ አህጉር በማስፋፋት ከዛም ቀደም ሲል የቡሽ አለ ፔፕፋር አለ የዩናይትድ ስቴትስ ፕሬዚደንት የኤድስ ድጋፍ መርሃ ግብር ድጋፍ መርሃ ግብር አለ። እያንዳንዱ ፕሬዚደንት የራሱን አሻራ ያደርጋልና አፍሪካንን ፖሊሲ እኚህ ኤክስፐርት የሆኑ ሰውዬ እንደሚያደርጉ ሳይታለኝ የተፈታ ነው ለማለት ነው። እንደገና አሁን ያነሳኸው ላይ ሰላምና ሴኩሪቲን በተመለከተ ከእናንተ ጋር እንሰራለን ብለው አስረዋል። እንዲሁም ለዜጎቻችሁ ደህንነት ብለውን ያሰመሩበት ንግግራቸው ላይ እንደገናም ሁሌ እንግዲህ አሜሪካ በተለይ ዲሞክራቶች ስልጣን ሲመጡ ቆንጠጥ አርገው ትንሽ ወጠር አርገው የሚይዙት ዲሞክራቲክ ተቋማትን መገንባት ላይ ነው። እሱንም አንስተዋል። እዚህ ንግግር ያነሳው ንግግር ላይ ዲሞክራቲክ ተቋማትን መገንባት ላይ እንተጋገዛለን፣ ትኩረት ሰጥተን እንሰራለን። የሰው ልጅ መብት ማስከበርንም ተከታትለን እንሰራለን ብለው አስምረውበታል። አሁንም ዲሞክራቶች ስልጣን ላይ ሲመጡ ሰብአዊ መብትን በተመለከተ ኮስተር ባለ ሁኔታ አፍሪካ ሀገራት ኬት ወዴት ምን እየተደረገ ነው ውስጣዊ ፖለቲካል ስፔሱ እና የሰው ልጅ መብት መከበሩ ምን ያህል ድረስ ነው የሚለውን ነገር በትኩረት እንደሚሰሩ አስምረዋል ለአፍሪካ ህብረት ባደረጉት ንግግር። ይህም ብለው በዚህ ብቻ አልተወቱም። አቶ ሰለሞን በቪዲዮ የላኩት መልእክት ነው። ተግዳሮት ብለውም ደግሞ አንስተዋል። በጣም ስር የሰደዱ ተግዳሮቶች እንዳሉም አንስተዋል። በተለይ ከኮቪድ እና ከዓለም አቀፍ ጤና ጋር አያይዘው እሱ ላይም ከአፍሪካ ጋር አብሮ የመስራት ፍላጎት እንዳላቸው ይሄ ራሱ ለአፍሪካ ትኩረት መስጠቱ ኢትዮጵያን ሀገራችን ጨምሮ ሁሉን አፍሪካ ሀገሮች ትኩረት መስጠቱ አሜሪካ፣ እንዲሁም በህክምና በመድኃኒቱ ማቅረቡ ላይ በመሳሰሉት ላይ ገዛ በማድረጉ ላይ ትልቅ እንድምታ ይኖረዋል። እንዲሁም እሳቸው ምንድን ያሉት ትናንት ነው ትናንት ወዲያ መደረጉት ንግግር ከአፍሪካ ሲዲሲ የአፍሪካ ህብረት የበሽታ መቆጣጠሪያ መከላከያ ተቋም ማዕከላዊ ተቋም እሱን ሁሉ አብረን ተጋግዘን እያገዝን እየደገፍን እንሰራለን የህዝባችሁን ጤንነት ለማረጋገጥ በሚል አስምረውበታል። ሌላ ቻሌንጅ ብለው ያነሱት ክላይመትን ነው። የአየር ንብረት ሁ በተመለከተ ያው እንደምናውቀው ወዲያው የመጀመሪያው ቀን ያደረጉት ውሳኔ እንደምታውቀው በኤግዚኪቲቭ ኦርደር በፓሪስ የክላይመት አግሪመንት አሜሪካ ተመላሽ እንደሆነች ነው። ፕሬዚደንታዊ የማስፈጸሚያ ትእዛዝ። የዓለም ጤና ድርጅት ውስጥ አሜሪካ ወጣ ነበረ፣ እንደገና ወደዛ መመለስ እና ወዘተረፈ ብዙ ጉዳዮች አሉ። አሜሪካ ኩርፋ ወይም እሳቸው ሳይታያቸው ምንም ጥቅም የለውም ሸክም ዕዳ ብቻ ነው እነዚህ ድርጅቶች ውስጥ አባል መሆን ብሎ የተዉት ሚስትር ትራምፕ እንደገና አሜሪካ እየገባች ነው ሌላው ግጭትን በተመለከተ ነው እኛ አሜሪካ በተናጥልና በጋራ ከአፍሪካ ሀገራት ጋር ቀጣይነት ያለው የተረጋጋ ዲፕሎማቲክ ተግባራት ላይ ተመስርተን ከእናንተ ጋር እና ከአፍሪካ ህብረት ጋር ተጋግዘን አፍሪካ ሀገር ላይ የተከሰቱትን ኮንፍሊክቶች ችግሮች ለመፍታት እኛም የራሳችን አስተዋጽኦ ከእናንተ ጋር መመካከል እናደርጋለን። ሙሉ ለውጥ ነው የሚመስለው አፍሪካን በተመለከተ የፕሬዚደንት ባይደን አካሄድ። እስቲ ኢትዮጵያንስ በተመለከተ ያለውን ሁኔታ አካሄዱ ምን ሊመስል እንደሚችል የሚሰማዎትን የተከታተሉትን ይንገሩኝ። በተለይ የውጭ ጉዳይ ሚኒስትሩ ቶኒ ብሊንከን ከጥቂት ቀናት በፊት ለጠቅላይ ሚኒስትሩ ደውለው ሀሳብ ተለዋውጠው ነበረ። በሰሜን ኢትዮጵያ ጉዳይ ላይም ተነጋግረዋል። ዩናይትድ ስቴትስ የኢትዮጵያን እድገት ልማት ለመደገፍ ዲሞክራሲያዊ አሰራሯን ለውጧን ለመደገፍም በድጋሚ ከጎናችሁ እንደምንቆም እናረጋገጣለን ብለው ነበር እና ኢትዮጵያን በተመለከተ አዲሱ አስተዳደር ምን አይነት አያያዝ ይኖረዋል ብለው ያስባሉ? ፕሮፌሰር ብሩክ እንግዲህ የአሜሪካና የኢትዮጵያ ግንኙነት ያው ዘለግ ያለ ጊዜ አሳልፏል። ኢትዮጵያ ቁልፍ የምትባል ሀገር ናት። ኢትዮጵያ ያላት ጂኦግራፊክ አቀማመጧ፣ የህዝቡ ብዛት፣ ያላት ኢኮኖሚክ ፖቴንሻል ያላት ወታደራዊ ሀይል፣ ኢትዮጵያ ራሷ የአፍሪካ ቀንድ መሀለቅ መሆኗ መልህቅ ማለት ሆ ነው። መልህቅ ሁ አንከር እና ለመረጋጋት ኢትዮጵያ መረጋጋት እንደሚያስፈልግ ኢትዮጵያ ለመረጋጋት ማለት አካባቢ በሙሉ እንደሚደረመስ ያውቃሉ። እና አሜሪካኖች ሁሌም አሁንም በተለይ በጆ ባይደን በደንብ ኢትዮጵያ አስፈላጊ አገር ናት። አንድ ሁለተኛ የሚተማመኑባት አጋር ናት ኢትዮጵያ በቡሽም በኦባማም ታይቷል። በተለይ ሽብርተኝነት إنه بما በመዋጋት በተባበሩት መንግስታት ተሳትፎ የሰላም አስከባሪ ኃይል እንደገና ካንተር ቴሮሪዝም በተመለከተ ስፔሻል ኦፕስ ይባላሉ። አዎ ልዩ ሰራዊት አለ፣ ስፔሻል ኦፕስ የሚሏቸው እነሱ ጋር ሁሉ መተጋገዝ፣ መነባበብ። በተለይ ጅቡቲ ቤዝ መስርተዋል ካምፕ ልዩን የአሜሪካ ልዩ ኃይሉም የሰፈረበት ነው። እንደገና ድሮን ቴክኖሎጂ ወታደራዊ የተደራጀ ቤት ነው። እሱም ራሱ ኢትዮጵያን ይፈልጓታል። ከጅቡቲ አይደለም፣ ሌላም ሌላም አይደለም፣ ዋናው ዝሆን አገር ኢትዮጵያ ናት። ስለዚህ ኢትዮጵያ ላይ ያተኩራል። ይሄ ምንም ኮምፕሮማይዝ የለም። ይሄ ብሔራዊ ጥቅማቸውን ብለው ነው፣ የእኛን ዝም ብሎም ለመውደድ አይደለም። እኛስ ስትል ደግሞ የእኛን ሳይድ ስናይ፣ የእኛን አቅጣጫ ስናይ፣ እኛም ጥቅማችንን ነው የምናየው፣ ብሔራዊ ጥቅማችንን። ከአሜሪካ ምን እናገኛለን ነው። እናንተ ከጃችሁ ምን አለ፣ እኛ ከጃችሁ ምን አለ ነው። እኛም ከአሜሪካ የምንፈልገው ኢኮኖሚክ እርዳታ በተለይ በአጓ መጠቀም በሴኪሪቲ አስፔክቱ ከአሜሪካ ጋር የጋራ የሆነ ኢንትረስት አለን አብረን ለመስራት በሚሊቴሪውን በተመለከተ አሁን በተለይ ከጆ ባይደን ጋር ሞር ይቀጥላል። ይሄ ፎከስ እንዲሆነ ፔንታጎን ጋር የሚሰሩ ስራዎች ይኖራሉ። ከአሜሪካ ከምዕራብ ዓለም በተለይ ከፈረንሳይም እያገኘን ነው ስልጠና የምና የመሳሰለ አሁንም ከአሜሪካ ስልጠናና የሚሊተሪ ኢኩፕመንት ግንኙነታችን በሰፊ ወታደራዊ ቁሳቁሶች የመሳሰሉት የምናገኝበት ነው። በጋራ ስራ በጋራ የምንሰራው ነው ብዙ የሚሰሩ አፍሪካ ሀገሮች አሉ ማሊም አለ ሱዳን አለ ደቡብ ሱዳን አለ አብይ አሁንም አለን ደቡብ ሱዳን አሁንም አለን የኢትዮጵያ ጉሉን አስተዋጽኦ አለ ይህን ስለሆነ ኢትዮጵያን ይፈልጓታል እኛም እንፈልጋቸዋል ከአሜሪካ ብዙ ማግኘት እንችላለን ቴክኖሎጂ ቴክኖሎጂ ኖውሃው በተለይ በጣም እንፈልጋለን በተለይ አሁን እኛ የምንፈልገው ይህ አርቲፊሻል ኢንቴልጀንስ ወጣቶቻችንን በአዲሱ ትውልድ ቴክኖሎጂ ኢኖቬሽኖች ወጣቶቻችን በሺ በሺ ብዙ ስራን እንዲፈጠር ኢትዮጵያ እንደ ሩቅ ምስራቅ ሀገራት በቴክኖሎጂ እና በረቀቁ ኢኮሜርስና በመሳሰለው ቦታ እንዲቲዝ በቀላሉ ትሬንድ የሚሆን ማንፓወር ስላለን እሱ እሱን በመጠቀም በተለይ አሁን ያለው ኢትዮጵያ መንግስት ፖሊሲውም ይሄ ግልጽ የሆነ ፖሊሲ እና ጉጉት እና አቅጣጫም ስለተቀየሰ እኛ ተጠቃሚ ሊሆን እንችላለን። እንደገና ወደ አሜሪካ ልመልስና፣ እንግዲህ እነሱ ኢንሴስት የሚያደርጉት ሂማን ራይትስ ላይ አደራ፣ በጥንቃቄ እንዲያዝ፣ ህግ እንዲከበር፣ ያለ አግባብ ከፍት ውጭ ሰው እንዳይታሰር የሚለውን ነገር በደንብ ቆንጠጥ ባለ ሁኔታ በደንብ ይይዙታል። ጥርጥር የለውም። እንደገና ነፃ ምርጫ፣ ነፃ ፕሬስ በተለይ ጁዲሻል ሪቪው የፍትህ ፍርድ ቤቶች ነፃ መሆን አሁን ምርጫውም ሀገራችን እየመጣ ስለሆነ ቀደም ስለተቆረጠለት ያለ ጥርጥር አሜሪካ ማየት መከታተል ፍላጎታቸውን ያሳያሉ። እዛ ላይ ሴንሲቲቭ ናቸው። ሊንከን ብለዋል። አመሰግናለሁ ሊንከን አንስተውታል። እርግጥ ኢትዮጵያ ራሷን የቻለች ራሷን የምታክብር ሌላውን አክብራ ራሷን የምታስከብር ሀገር ናት። እነሱ ማንሳታችን ያነሳሉ። ያው በዲፕሎማቲክ አነጋገር ያው የት ድረስ ምን ድረስ የሚለው ነገር በዝርዝር የታወቀ ነው። የእኛን ክብር እስካልነካ ድረስ የሀገራችን ሕግና ደንቦችን እስካልተ ጋፋ ድረስ አይ ቲንክ መጥተው እነሱም ሆኑ የአውሮፓ ህብረት የአፍሪካ ህብረትም ኦብዘርቨርስ መጥተው የሚያዩበትን ሁኔታ የሚፈጠር ይመስለኛል። ይሄ ምንም ጥርጥር የለውም። ይሄ ይህንን ይፈልጋሉ። ለምንድን ነው ይህን የሚፈልጉት? ስቴብል የሆነ ዲሞክራቲክ ስርዓት ኢትዮጵያ ውስጥ እንዲፈጠር ነው። ኢትዮጵያ ውስጥ የተረጋጋ ዲሞክራቲክ ስርዓት አንዴ ከተዘረጋ ሌላውንም ለአመታት ሊያረጋጋ ይችላል። ሱዳንንም፣ ደቡብ ሱዳንንም፣ ጅቡቲንም፣ ኤርትራንም ሁሉንም በዛ አኳያ ነው የሚያዩት፣ እና ኢትዮጵያን በደንብ ይፈልጓታል። እኛም ለጥቅማችን እንፈልጋለን፣ እነሱም እኛን የሚፈልጉን ይሆናል። ብዙ አካባቢዎች አሉ አብረን መስራት የምንችልበት። ፕሮፌሰር ብሩክ ኃይሉን እናመሰግናለን። ሙሉን ቃለ ምልልስ ከዌብሳይታችን እና ከማህበራዊ ገጾቻችን ያዳምጡ። ወደ ተከታዩ ዝግጅት እንለፍ። ባለፈው ሳምንት ሐሙስ ጥር 20 2013 ዓ ም በኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን አትላንቲክ ካውንስል የተሰኘ የዩናይትድ ስቴትስ የሀሳብ አብላዮች ተቋም ባዘጋጀው የበይነ መረብ ውይይት ላይ ትግራይ ክልልን በተመለከተ ለሚነሱ ጥያቄዎች ማብራሪያ እንደሰጠ በሚኒስትሩና በካውንስሉ ድረገጽ ላይ ይፋ ተደርጓል። ለአንድ ሰዓት በቆየው በዚህ የጥያቄና መልስ ውይይት ላይ ከአዲሱ ፕሬዝዳንት ፕሬዚዳንት ጆ ባይደን አስተዳደር አባላትና እንደራሴዎች መካከል የተገኙ እንደነበሩ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ ያሳያል። በሌላ በኩል በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ወደ ሰላሳ የሚሆኑ ሰዎች እንደተሳተፉ አይቻለሁ ብለዋል። ሙሉ ዝግጅቱ እንደሚከተለው ተዘጋጅቷል። ጉብኝቱ በስብሰባው ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የማብራሪያ መርሃ ግብሩ የተዘጋጀው መረጃ ለመስጠት እንደሆነ ከአሜሪካቸው ቆይታ ገልጸዋል። አሁን ወቅታዊ የሆኑ ሶስት ላሉ ጉዳዮች ማለትም የህግ ማስከበሩ የታላቁ ህዳሴ ግድብ ውይይትና የጂዮ ያና የሱዳን ድንበር ጉዳይ በተለያየ መልክ የሰራጩ ዘገባዎች ስላሉ የኢትዮጵያ መንግስትን ትክክለኛ ሀሳብና ስትራቴጂ እንዲሁም ደግሞ የወቅቱ እየሆኑ ያሉ ነገሮችን የተለያዩ አካላት የማስረዳት ጉዳይ ነው። እንግዲህ ቲንክ ታንኮች እንደሚታወቀው ለአሜሪካ መንግስት የተለያዩ ሀሳቦችን ያቀርባሉ። ለኮንግረስም አስተዳደሩም ያቀርባሉ። ስለዚህ እነሱም ትክክለኛ ግንዛቤ እንዲኖራቸው ማድረግ በማስፈለጉ ነው ማለት ነው። ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንና የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋሁን ጎበዛይ ሲሆኑ ማብራሪያውን ለማዳመጥ የተገኙት ደግሞ የአዲሱ ፕሬዚዳንት ጆ ባይደን አስተዳደር ሰዎችና ከእንደራሴዎች እንደተገኙም በውጭ ጉዳይ መስሪያ ቤቱ ድረገጽ ላይ ሰፍሯል። እነማን ተገኙ? የአትላንቲክ ካውንስል ነው ይህንን ተጋባዦችን የጠራው እናም በኢትዮጵያ መንግስት በኩል ኃላፊዎች ተገኝተው ነው ያስረዱ። ስለዚህ በአዲሱ የአሜሪካ አስተዳደር ውስጥ የተሳተፉ እነማን እንደሆኑ ማወቅ አልችልም። ትውቅም አላደረጉ ግን ያው እንደተገኙ ከአትላንቲክ ካውንስል በኩል እንኳን ደናመጣችሁ ተብለው ቡና ተሰጥቷቸዋል። ጠቅላላ ወደ ሰላሳ ሁለት ሰዎች እንደዚህ የተሳተፉ እንደሆነ አይቻለሁ። ትግራይ ክልልን በተመለከተ ከዓለም አቀፍ ተቋማት በኢትዮጵያ መንግስት ላይ የሚነሱ ጥያቄዎችና የሚሰነዘሩ ክሶች በዛ ያሉ ናቸው። በትግራይ ክልል ላይ ወረራ የተፈጸመው በኢትዮጵያ መከላከያ ሰራዊት ነው። ከዚያም የአማራ ክልል ልዩ ኃይልና የኤርትራ ሰራዊት በጋራ ሆነው ጥቃት ፈጽመዋል። መሰረተ ልማቶች ፈራርሰዋል። በአሁኑ ጊዜም ከአራት ነጥብ አምስት ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ይህንን እርዳታ ለመስጠት የሚፈልጉ ዓለም አቀፍ ተቋማት ደግሞ እንደ ልብ ተንቀሳቅሰው እርዳታውን መለገስ አልቻሉም። በዚህም የተነሳ በአሁኑ ሰዓትም የሰብአዊ ቀውሱ እየተ አባሰ ነው። የወደፊቱም በአስጊ ሁኔታ ላይ ነው የሚሉ ይገኙበታል። አምባሳደር ፍጹም አረጋ እነዚህና ሌሎች ጥያቄዎችም በማብራሪያ ወቅት መነሳታቸውን ጠቅሰው በእለቱ የተሰጠው ማብራሪያ ዘል ምላሽ ምን እንደሆነ ተራ በተራ ያስረዳሉ። የህወሀት ጽንፈኛ ቡድን በሰጠው አመራር መከላከያ ሰራዊታችን ላይ ከፍተኛ ጉዳት የሀገር ክደት ጉዳት ጭምር ያለበት አድርሰዋል ግድያና የጦር መሳሪያ ዘረፋ እንዲሁም ሌሎች ድርጊቶች በማድረጋቸው መንግስት ልዛ ጸፋ መልሷል። ህግን ማስከበር ስራዎችን ሰርተዋል። እዚህ ላይ ያለው ብቢታ ሁሉም ግልጽነት ያገኛል። ማን ድርጊቱን እንደጀመረው በራሳቸው ሚዲያ ጭምር የገለጹት በመሆኑ ይህን ተከትሎ የተካሄደው ሁኔታ በሙሉ የሚከታተሉ ናቸው። አሁን የሰብአዊ እርዳታውን በሚመለከት እየተደረጉ ያሉ ሁኔታዎችን የማስረዳት ነው የነበረው። እስካሁን ድረስ በዘጠና ሁለት የማሰራጫ ጣቢያዎች በክልሉ ውስጥ ማለት ነው የህል አቅርቦት በመንግስት እየቀረበ እንደሆነ እና ተጨማሪ የምግብም የመድኃኒትም ህክምና ቁሳቁስ በአጠቃላይ ድጋፎች እየተደረገው እንደሆነ እና ዓለም አቀፍ ማህበረሰብም በዩኤን ሲስተም ውስጥ ያሉትም ተገቢ ድጋፍ እያደረጉ እንደሆነ የሲአይዲም እንደዚሁ ሌሎችም ለመደገፍ የሚፈልጉ ከመንግስት ጋር ተባብረው መስራት እንደሚችሉ የተቀመጠበት ነው። በዝርዝር ምን ያህል እነዚህ ቁሳቁሶች እየተሰራጩ እንደሆነ የቀረበበት ሁኔታ ነው የነበረው። ትግራይ ውስጥ በአሁኑ ሰአት እርዳታ የሚያስፈልገው ሰው ቁጥር አራት ነጥብ አምስት ሚሊዮን እንደሆነ የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ዳሰሳ ጥናት ማድረጋቸውን ገልጸው ለአሜሪካ ድምጽ መናገራቸው ይታወሳል። ደርሳል። ከትላንት በስቲያ በዚህ ዙሪያ ዘገባ ያስነበበው አሶሽትድ ፕሬስም በመንግስትና በእርዳታ ሰራተኞች መካከል ከተደረገ ስብሰባ ሾልኮ የወጣ መረጃ ነው በሚል ጠቅሶ በክልሉ ሰዎች በምግብ እጥረት የተነሳ ህይወታቸው ማለፍ ጀምሯል ይላል። ቁጥሩን የተመለከተው ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ ቀርቦ ነበር ያሉት አምባሳደር ፍጹም የመንግስትን ምላሽ ያስረዳሉ። የህግ ማስከበር እርምጃው ከመጀመሩ በፊት በትግራይ ውስጥ አንድ ነጥብ ስምንት ሚሊዮን ህዝብ በሴፍቲኔት ፕሮግራም ታቅፎ ከእርዳታ እያገኘ የሚኖር ህዝብ ነበር። ግጭት ደግሞ ያው የትራንስፖርት እንቅስቃሴ የሆነም ብዙ ነገሩን ስለሚያስተጓጉል በዚህ አጋጣሚ ወደ ሰባት መቶ ሺህ የሚሆን ተጨማሪ ህዝብ ለዚህ ችግር እንደተጋለጠ ነው። ስለዚህ በድምሩ ሁለት ነጥብ አምስት ሚሊዮን የሚሆን ህዝብ ተገቢ እርዳታ ያስፈልገዋል። የሚያስፈልገውን እርዳታ ምናልባት ለአንድ ወር እንደዚህ የሚሆን አቅርቦትን መንግስት በእነዚህ የስርጭት ጣቢያዎች እያደረሰ እንደሆነ የተገለጸውና ከዛ በላይ የሆነ ቁጥር አለ የሚሉ ያው በግምት ነው የሚናገሩት። ብዙዎቹ ይህንን መረጃ እየሰጡ ያሉ እዛ ገብተን ለመዘገብ መረጃውን ለመናገር አልቻልም ይላሉ። ሌላ በኩል ደግሞ ቁጥር ይሰጣሉ። እዛው የሚናገሩት እዛው የሚጋጨ። መጀመሪያ ይህንን ዜና ብሬክ ያደረገው ተቋም ገብተና አሰስመንት ለመስራት አልቻለም፣ ግን ደግሞ ይህን ያህል ህዝብ እርዳታ ያስፈልገዋል። በእርግጥ ለህዝቡ በማሰብ ይህንን እያደረጉ ከሆነ በጣም ጥሩ። እገዛውን ያደርጉ፣ ህዝቡን ይደግፉት። ግን በቁጥር የፖለቲካ ትርፍ ለማግኘት የሚደረጉ ሁኔታዎች እንዳሉ እናያለን። የእነዚህን ቁጥሮች መጨረሻ ላይ ያው የተባበሩት መንግስታትን ጭምር ሲጠቀምበት እንሰማለን። ለእነሱ ትክክለኛ ማብራሪያ ይሄ ነው በሚል ለማስረዳት በመንግስታችን በኩል ተሞክሯል። የተባበሩት መንግስታት በብዙ መንገድ እየረዳን ያለን ኢትዮጵያም ደግሞ መስራች አባል እንደመሆኗ ተገቢ ድጋፍም ሲያስፈልጋት ማግኘት ያለባት ተቆም እንደሆን እናምናለን። እና አሳሳቢ የሆነው ምንድን ነው አንዳንድ አካባቢዎች ላይ ከትራንስፖርት እጥረት ጋር ተያይዞ በርካታ የጭነት ተሽከርካሪዎች ጅቡቲ ሄደው ፓርክ እንዲያደርግ ተደርገው ስለነበር ከጅቡቲ መንግስት ጋር በመነጋገር እንዲመለሱ ተደርገው ወደ ኦፕሬሽኑ የገቡ በመሆናቸው አሁን የትራንስፖርት ችግሩም እንደሚቃለል ነው እየተገለጸ ያለው። በሌላ በኩል ኢትዮጵያ ውስጥ በአራት የስደተኛ መጠለያ ካምፕ ውስጥ የሚገኙ ኤርትራውያን ስደተኞች በኤርትራ ወታደሮች ተይዘው ወደ ኤርትራ እየተመለሱ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ መረጃ እንዳለው በመግለጽ መጻፈው ደብዳቤ ገልጿል። አምባሳደር ፍጹም ስደተኞቹ ስለሚገኙበት ሁኔታም የኢትዮጵያ መንግስት ባለስልጣናት በካውንስሉ ስብሰባ ላይ ማብራሪያ ሰጥተዋል ብለዋል። በአጠቃላይ እንግዲህ ኢትዮጵያ ውስጥ ስድስት የኤርትራ የስደተኛ ጣቢያዎች እንዳሉ ሁለቱ አፋር ውስጥ አራቱ ትግራይ ውስጥ ከአራቱ ደግሞ ሁለቱ ወደ ድንበር አካባቢና ሁለቱ ደግሞ ወደ መሀል ወደ ሽሬ አካባቢ እንደሆኑና እነሱም ያሉበት ሁኔታ መጀመሪያ በሕግ ማስከበር ውስጥ የነበረ ችግር እንደነበረ፣ አሁን ግን በተለይ መሀከል አካባቢ ያሉት በጥሩ ሁኔታ ላይ እንደሚገኙ የተባበሩት መንግስታት ደርሶ ተገቢ ድጋፍ እስኪሰጣቸው ድረስ በኢትዮጵያ መንግስት በኩል በብድር መልክ የሚያዝ የተለያዩ የምግብ አቅርቦቶች እየተደረገ እንደሆነ እነዚህ ሁሉ ለጉብኝት ክፍትም መሆናቸውን ግዳሜ ለትም በኢንሲያር ከፍተኛ ኮሚሽነርም እንደሚጎበኝ ሁሉ ተገልጾ ነበረ። ስለዚህ ከዚህ ከዚህ ጋራ በተያያዘ ከተሳታፊዎች የሚነሱ ጥያቄዎችን መልስ መስጠት ነው የነበረው። የኤርትራ ወታደሮች በኢትዮጵያ ውስጥ በትግራይ ክልል መኖራቸው ብቻ ሳይሆን ኖረውም የሰብአዊ መብት ጥሰት እየፈጸሙ በመሆኑ በአስቸኳይ እንዲወጡ የዩናይትድ ስቴትስ የጆ ባይደን አስተዳደር በውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል ባለፈው ሳምንት ጠይቋል። ሌሎች ተመሳሳይ ሪፖርቶችም እየተሰሙ ይገኛሉ። ለአምባሳደር ፍጹም አረጋ ይህ ጥያቄ በአትላንቲክ ካውንስሉ ስብሰ ዘገባ ላይ አልቀረበም ወይ? ከቀረበስ የኢትዮጵያ መንግስት ምን ምላሽ ሰጠ? ምላሹስ ምንድን ነው ለሚለው ጥያቄ አምባሳደር ፍጹም ሲመልሱ ኤርትራን ወታደሮች በኢትዮጵያ ውስጥ አሉ፣ በሚል በተደጋጋሚ የሚገለጽ ነገር አለ። ይህም በተመለከተ የኤርትራ መንግስት አልገባሁም ብሎ መግለጫ ሰጥቷል። ሁለተኛ የኢትዮጵያ መንግስት የኤርትራ ወታደሮችን ግብዣም እንዳላቀረበ መኖራቸውንም እንዳላረጋገጠ ነው በተደጋጋሚ እየተነገረ ያለው። አንድ ግልጽ መሆን ያለበት ነገር ምንድን ነው? ድንበሩን የሚጠብቁ ወታደሮች ጥቃት ሲደርስባቸው፣ ድንበሩን የሚጠብቁ ማንም የለም። የኢትዮጵያ ሰራዊት ህወሓት ጽንፈኛ ቡድን የተያዘውን ታ እያስለቀቀ ድንበሩ ድረስ እስኪደርስ ድረስ የኤርትራ ወታደሮች ገብተዋል አልገቡም የሚለውን የኢትዮጵያ መንግስት ሊያረጋግጥ የሚችልበት መንገድ ያለ አይመስለኝ። በዛ መሀል የተፈጠረውን ክፍተት እንግዲህ ኤርትራ መንግስት የሰጠውን መግለጫ ከመውሰድ ባለፈ የተለየ ነገር ማለት አስቸጋሪ ነው የሚሆነው በእነሱ በኩል ድንበራቸው ላይ ጠብቁ እንደነበር እና ግን በምንም መንገድ ወደዛ እንዳልገቡ ነው እየገለጹ አለ። ሌላው በየቦታው የደረሱ በደሎች አሉ፣ ዘረፋዎች አሉ ለሚለው ይሄ ጥያቄ ዚህ ካውንስል መድረክም ላይ ቀርቦ በተገኙ ኃላፊዎች የሰጠበት ምላሽ ህወሓት ጽንፈኛው ቡድን እየለቀቀ በሄደበት ጊዜ ወደ አስራ ሶስት ሺህ የሚደርሱ በከፍተኛ ወንጀል የታሰሩ ሰዎችን ለቆ ስለነበረ ወይም እንዲወጡ ፈቅዶ ስለነበረ በዛ የተነሳ አንዳንዶቹም ሰብረው ሊሆን ይችላል እነዚህ የተለቀቁ አካላት አንዳንዱ ቦታ ታጥቀው ጭምር ከፍተኛ በደል ሊያደርሱ እንደሚችሉ ጥቆማ እየመጣ እንደሆነ አንስተዋል ማለት ነው። ይህንንም መንግስት ለመከላከል ከህብረተሰቡ ጋር በመሆን ስራ እንደጀመረ ነው የተገለጸው። ስለዚህ በኢትዮጵያ መንግስት በኩል ከአብዞም ይሆን እንዲሁ የሚያውቀው የኤርትራ ወታደሮች መግባት እንደሌለ ነው በተደጋጋሚ እየተገለጸ ያሉ። ግን ይሄ እየተባለም እያለ በተደጋጋሚ የተለያዩ የሀሰት እንትኖችን እያቀረቡ ግን አንድም ማስረጃ ማቅረብ ያልቻሉበት ሁኔታ ነው ያለው ማለት ነው። እና ይሄ ስም ማጥፋት ለመቻል ካልሆነ ስ ጋር ደጋግሞ ውሸትን በመናገር እውነት ለማስመሰል ከሞከር ውጭ የተለየ ነገር አድርጋል። የአይን ማኞች አሉ። ለምሳሌ የተጎጂ ቤተሰቦች እዛ አካባቢ በተለይ በዚህ በአዲግራት ውቅሮ፣ በኤርትራ ድንበር አካባቢ ያሉ የዩናይትድ ስቴትስ መንግስትም መረጃ እንዳለው ጠቅሶ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚሰጣቸው መግለጫዎች አሉ። አለም አቀፍ የተለያዩ ተቋማትም ይሄ ነገር ይነሳል። መግባታቸው እንደ ከአጠራጣሪ በላይ ነው የሚፈጽሙት ድርጊት ነው እንጂ በሚል ነገር ይነሳል እና ከኤርትራ መንግስት ጋር በዚህ ጉዳይ ላይ የኢትዮጵያ መንግስት ለመነጋገር ያደረገው ጥረት የለም። እንግዲህ በኤርትራ በኩል አልገባንም የሚል መግለጫ ተሰጥተዋል። አጠቃላይ የሪጅን ጦርነት እንዲሆን የሚፈልጉ ሀይሎች ናቸው እንደዚህ እያደረጉ ያሉት እነሱ እንደዚህ ጋብዘው ስላስገቡ እኛም ሌላ ሀገር እንጋብዛለን ነው እና ጉዳዩን ወደ ሪጅናል ጦርነት ለመቀየር ነው የታሰበ ያለው ማለት የኢትዮጵያ በኩል የህግ ማስከበሩን እርምጃ መንግስት በራሱ ተማምኖ የገባበት ነው። ስለዚህ ከዚህ የተለየ መረጃ አለን የአይንም ማኞች አሉን እንደዚህ ላሉት ያው የጊዜ ጊዜ ጉዳይ ስለሆነ መረጃቸውን እያቀረቡ ይሄዳሉ። እና በመንግስት በኩል ባላረጋገጠው ጉዳይ ኦፊሻል የሆነ መግለጫ እየተሰጠ የተለየ የሚያነሳው ትግራይ ክልል ውስጥ ከተከሰተው ሰብአዊ ቀውስ ጎን ለጎን ተያይዞ የሚነሳው አሁንም በክልሉ ውጊያ መኖሩን ሲሆን ይህንን በተመለከተ ሰሞኑን ለዓለም አቀፉ የሰላም ፋውንዴሽን ከትግራይ ገጠራማ ቦታ ሆነው በስልክ ቃለ ምልልስ እንደሰጡ የተገለጸውን የቀድሞ የኢትዮጵያ መንግስት ባለስልጣን ሙልጌታ ገብረ ሕይወትን ቃል ጠቅሶ ኤፒ እንደዘገበው በትግራይ ክልል አሁንም ውጊያው መቀጠሉንና የኤርትራ ወታደሮች የአርሶ አደሩን ሰብል ካቃጠሉና ከዘረፉ በ በኋላ በኤርትራ ድንበር አካባቢ የሚገኙ ገበሬዎች በረሃብ መካከል መሆናቸውን ገልጸዋል። በቅርቡም ከፍተኛ የሰብአዊ ቀውስ ሊከተል ይችላል ሲሉ ስጋታቸውን አጋርተዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምንም ምላሽ ማግኘት እንዳልቻለ አያይዞ አስፍሯል። በሌላ በኩል አለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ለጋሾች ሙሉ ለሙሉ ትግራይ ክልል እንዲገቡ በሚጠይቀው ማሳሰቢያ አሁንም በትግራይ ክልል የተለያዩ አካባቢዎች ውጊያው እንደቀጠለ ገልጿል። የኢትዮጵያ አምባሳደር ፍጹም አረጋ ለዚህ ጥያቄ የተሰጠውን ምላሽ ያብራራሉ። በዚሁ ኮንፈረንስ ላይ የተነሳ ጥያቄ ነው የተሰጠው ምላሽም የህግ ማስከበር ዋነኛው ምዕራፍ ተጠናቋል። በጣም ጥቂት የስር ትእዛዝ የወጣባቸው የተደበቁ ተሸሸጉ የህወሀት አመራሮች እንዳሉና እነሱን ለህግ የማቅረቡ እርምጃ በጣም በተወሰኑ ፖኬቶች አካባቢ እየተካሄደ እንደሆነ ተገልጿል። አምባሳደር ፍጹም በኢትዮጵያ ትግራይ ክልል ያለውን ትክክለኛ ገጽታ በተመለከተ በአትላንቲክ ካውንስል አማካኝነት በኩል ለተዘጋጀው የሀሳብ አብላዮች ቡድን ብቻ ሳይሆን ሌሎችም ተቋማት ትክክለኛ መረጃ እንዲያገኙ በተገኘው አጋጣሚ ሁሉ መንግስት በ ማስረዳት ላይ እንደሚገኝ ገልጸው በአሁኑ ሰዓትም እነሱንም እኛንም የሚያሳስበን ሰብአዊ ቀውሱን በቶሎ ማስተካከል ስለሚቻልበት ሁኔታ እንጂ የጦርነቱ ጀማሪ ማን እንደሆነ ሁሉም ያውቀዋል ብለዋል። በተለይም እንዲህ ያሉ መረጃዎችን መስጠት አስፈላጊ የሚሆነው በውጭ ለሚገኙና የተሳሳተ መረጃ ለሚደርሳቸው የትግራይ ተወላጆች እንደሆነ አብራርተዋል። ህዝቡ እውነቱን የማወቅ መብት አለው። በእኛ እምነት በጣም ብዙ በውጭ የሚኖሩ የትግራይ ተወላጆች እውነቱ ተደብቋቸዋል። አንዳንድ ቲፒኤልኤፍ አባላት የነበሩ ወይም ደጋፊ የነበሩ ጭምር እውነቱ ተደብቋቸዋል። እውነቱ ምንድን ነው? በድምፅ ወያኔ ቀርበው ሴክረታሪ ጌታቸው የተናገሩት ነው። ቀድሞ ያጠቁ መሆኑን ማለት ነው። የዩኤስ ኮንግረስ ወይም ካፒታል ሂልን ወረው በሰላማዊ ሰልፍ መጀመሪያ መጥተው ከዛ በኋላ የሀይል እንቅስቃሴ አድርገው ካፒታል ሂልን ምክር ቤቱን ያን ሁሉ ጉዳት ሲያደርሱ ኢንሰረክሽን ነው የተባለው። ህገ መንግስትን በሀይል ለመተካት የተደረገ እንቅስቃሴ፣ ምርጫው እንዳይጸድቅ ዞሮ ዞሮ ፕሮሲጀር አለ የነበረው፣ ግን ያን የማጽደቅ ሂደት የማደናቀፍ እርምጃ እንግዲህ በአጋጣሚ በአክሲደንት የሞቱ ሰዎች አሉ፣ አንድ አምስት ሰዎች ግን። በኢትዮጵያ ሁኔታ ግን ሕገ መንግስቱን የሚጠብቀውን ሰራዊቱን በተኛበት አስበው ነው የገደሉት። ይሄ የሀገር ክህደት ነው ማለት ከኢንሰረክሽን በላይ ነው። እናም እዚህ አሜሪካን ሀገር ያሉ በደንብ ይገነዘባሉ። ይሄን ትልቅ ወንጀል ተፈጽሟል። የእነሱ ስጋት የእኛም ጭምር ስጋት፣ በዛ መነሻ የመጣው ሁኔታ ሌላው ምንም የማያውቀው ሰላማዊ ሰዎች በረሀብም ይሁን በእንግልትም ይሁን በሌላም ህይወታቸውን በማጣትም ጉዳት ውስጥ እንዳይገቡ ማድረጉ ነው እንጂ ትልቅ ትልቅ ትልቅ ወንጀል ተፈጽሟል። በኢትዮጵያ ታሪክ፣ በዓለም ታሪክ ታይቶ የማይታወቅ ወንጀል ተፈጽሟል። ይሄንን የማይገነዘቡ በጣም ብዙ የተሳሳተ መረጃ የተነገራቸው የትግራይ ተወላጆች እንዲሁም የቲፒኤልኤፍ ድጋፊዎች የነበሩ ሰዎች አሉ። ይህን እውነት ማውጣት የሚዲያዎች ኃላፊነት ይመስለኛል። ታይም ደግሞ በሀገራችን ላይ ሰላምን ለማሸነፍ ማለት ነው ሰው አጠቃላይ አብዛኛው ህዝብ ወደ ህሊናው ተመልሶ በሰላማዊ መንገድ እንዲንቀሳቀስ፣ ህገወጥ ድርጊት የፈጸሙ ሰዎች ለህግ ቀርበው ተገቢ ቅጣት ማግኘት አለባቸው እና እዚህ ያሉ ሰዎች እዛ በኋላ እየተፈጸመ ያለው መዘግየቱ እንደገና ህዝሀል ላይ የሚደርሰውን እንግልቱ ቶሎ ሰላም ሊመጣ እንዲችል ማድረጉ ነው እንጂ የሚያሳስባቸው እዚህ ላይ በአሜሪካ መንግስት ውስጥ መሆን በቲንክ ታንክን በምሁራን ደረጃ ያሉትን ይገነዘባሉ ግን የትግራይ ተወላጆችን ግን ጥቂት የሚገነዘባሉ ብዙዎች ግን በዛ ደረጃ አልደረስን በጣም የሚያሳዝነው ደግሞ እዚሁ ተወልደ ያደጉ ወጣቶችን ሁሉ አሳስተዋቸዋል ስለዚህ ወደ ህሊናቸው እንዲመጡ ተገቢ ስራ መሰራት አለበት በሌላ በኩል በክልሉ ያለውን የጤና ሽፋን ሁኔታ በተመለከተ ድንበር የለሽ ሐኪሞች ማህበር የትግራይ ክልል የአስቸኳይ ጊዜ አስተባባሪ አልበርት ቪናስ ከታኅሳስ ጀምሮ ወደ ትግራይ ክልል ተጉዘው አዲግራት፣ አክሱምና አድዋን ጎብኝተው ከተመለሱ በኋላ ከሁለት ቀናት በፊት በድርጅቱ ድረገጽ ላይ ባስነበቡት አዲስ ሪፖርት በትግራይ ክልል ገጠራማ አካባቢዎች ምን እየተፈጠረ እንደሆነ ማወቅ ባለመቻሉ ስጋት እንዳላቸው ነገር ግን ከአካባቢው ሽማግሌዎች መረዳት እንደቻሉት ሁኔታዎች እጅግ አስቸጋሪ መሆናቸው ሁኔታውን ገልጸዋል። በአዲግራት ከተማ ከፍተኛ ውጥረት መኖሩን፣ በሆስፒታሎች ውስጥ ያለው ሁኔታም እጅግ አስቸጋሪ እንደሆነ፣ ምግብ ውሃና ገንዘብ እንደሌለ መመልከታቸውን በሪፖርታቸው አስነብበዋል። በሆስፒታል ውስጥ የተኙት አንዳንዶቹ ታካሚዎች አሰቃቂ ጉዳቶች እንደደረሱባቸው፣ አንዳንዶቹ ደግሞ በምግብ እጥረት እንደተጎዱ መመልከታቸውንም ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የተባበሩት መንግስታት ድርጅት ሁለት ነጥብ ሶስት ሚሊዮን ሰዎች በትግራይ ክልል የምግብ እርዳታ እንደሚያስፈልጋቸው ጠቅሶ በትግ ትግራይ ሰላማዊ ዜጎች ላይ ጭፍጨፋ መፈጸሙን፣ የቦምብ ጥቃት መድረሱን፣ ግድያና ዘረፋ እንዲሁም በሴት ልጆች ላይ ጾታዊ ጥቃት መፈጸሙን ጠቅሶ በአሁኑ ሰዓት አራት መቶ ሀምሳ ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ብለዋል። እነዚህን ዜጎች ለማገዝም መንግስት ሙሉ ለሙሉ በሩን ለረዴት ድርጅቶች መክፈት አለበት ሲል አሳስቧል። ከዚሁ ጋር በተያያዘ ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ ከጉብኝታቸው በኋላ ለጋዜጠኞች በሰጡት መግለጫ የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ገልጸው ሀያ አምስት መንግስታዊ ያልሆኑ ተቋማት ወደ ትግራይ ክልል እንዲገቡ ፍቃድ እንዲሰጣቸው በመጠባበቅ ላይ መሆናቸውን ተናግረዋል። በዚሁ መግለጫቸው ላይ ትግራይ ክልልን በተመለከተ በማህበራዊ ሚዲያ ላይ ብዙ የተለያዩ ነገሮች እንደሚነገሩን ገልጸው ደርሳቸው ቦታውን በአካል ተገኝቶ ለተገነዘበ ግን ሁኔታው ምን ያህል የተወሳሰበ መሆኑን መረዳት እንደሚቻል ጥቆማ ሰጥተዋል። በርካታ የተኩስ ጥብቆችና ጥሰቶች በሁሉም ወገኖች እንደነበሩና በገለልተኛ አካላት ምርመራ ሊደረግ እንደሚገባም ገልጸዋል። ሁኔታዎች ተባብሰው ከቁጥጥር ውጭ ሳይወጡ አስቸኳይ እርዳታ በመስጠት ሰብአዊ ቀውሱን ማስቆም እንደሚገባም ጠቁመዋል። ወደ ተከታዩ ዘገባ እንልፍ። ወደ መካከለኛው ምስራቅ ለመሻገር በሚል ሀሳብ ከሀገራቸው እየተሰደዱ የመን የሚገኙ ኢትዮጵያውያን ፍልሰተኞች ለብዙ ችግር እየተጋለጡ መሆናቸውን ተናግረዋል። በሺዎች የሚቆጠሩት ኢትዮጵያውያን ፍልሰተኞች ምግብና መጠለያ አጥተው በየመን ከተሞች ጎዳናዎች ላይ ለልመና መዳረጋቸውን ይነገራሉ። ኢትዮጵያውያኑ ሰብአዊ እርዳታ እንደማያገኙ ዞር ብሎ ያያቸው የረድኤት ተቋምም አለመኖሩን፣ ወደ የመን በመሰደዳቸው እንደሚጸጸቱም ይገልጻሉ። ዓለም አቀፉ የፍልሰት ድርጅ አይኦኤም ኢትዮጵያውያኑን ወደ ሀገራቸው ለመመለስ እየሰራ መሆኑን ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ ያለው ጣይር ፋሪስና አቶ ፍቅ አህመድ በሀያዎቹ የእድሜ ክልል ያሉ ኢትዮጵያውያን ፍልስተኞች ናቸው። ከደቡብ ምዕራቧ ጅማ ዞን በጅቡቲ አድርገው የመን የገቡት ሁለቱ ወጣቶች ከሀገራቸው የወጡት ህይወታቸውን በበጎ የመለወጥ አላማ ሰንቀው ነበር። አልተሳካም። ጉዞ እንደጀመሩ የኮቪድ-19 ወረርሽኝ በመነሳቱ ሀገሮች ድንበሮቻቸውን ዘጉና ህገወጡንና አደገኛውን ጉዞ አድርገውም ያሰቡበት መድረስ አልቻሉም። የ20 አመቱ ወጣት ጣይር ፋሪስ በሰና ጎዳና ማድረግ ከጀመረ አንድ አመት ሞልቶታል። እንዲህ ይላል። ጉዞ እንዳንቀጥል መንገድ ተዘጋ። ከእኛ ጋር ወደ ሳውዲ ሄደው የነበሩም ተይዘው እኛ ወዳለንበት የመን ተመለሱ። የነበረችውም ስራ በዚህ ምክንያት ጠፋች። አሁን በየሆቴሉ እየዞርን እለምናለን ማደሪያ ቦታም የለንም። መንገድ ላይ ካርቶን ዘርግተን ነው የምንተኛው። ትልቁ ችግራችን ምግብና ማደሪያ ማጣት ነው። ወደ ሀገራችን እንዳንመለስ በቅርቡ በጀልባ ለመመለስ የሞከሩ ባህር ላይ ስለሞቱ ፍርተን ጠቀምጠናል፣ ይላል ጣህር ይባራተ ድረስ እኛት ደብ ኢሜጅን ናናት ደብ ቡቲ ሶሶዳ ኔትማ አፍሪካ ለሁለት አመት በሰነአ ጎዳና ላይ የምንከራተተው ተውፊቅ አህመድም የመን ውስጥ የገጠመው ሁኔታ ምን ያክል አስቸጋሪ እንደሆነ ይናገራል። አልብያው ጓቲ አቴን ዘደቁ ማከራተ ምንኛ ቹዳ ፍደለጋኒ ልክ ባህር አቋርጠን እዚህ ስንደርስ የምንበላው ስላጣን ወደ ልመና ገባን። ከየቤታችን ያወጡን ስራ ታገኛላችሁ ብለው አባብለውን ነበር። እዚህ ስንደርስ እንኳን ስራ የሚበላና የሚጠጣም አላገኘንም። መተኛ ቦታ የለንም፣ ሸራ ላይ ነው ምንተኛው። እኛ ያለንበት አካባቢ ጣህራ ይባላል። ከአስር ሺህ በላይ ሰው ነው ያለው። ሰው ራርቶ የሚበላ ነገር ካልሰጠን አሊያም ወደ ከተማ ወጥተን ካልለመንን ምንም የለንም። ከቤታችን ስንወጣ እንዲህ አልመሰለንም ነበር። ችግር ውስጥ ነው ያለነው፣ ይላል ቶፊክ ስናገር ይራችሁ እንደንደኘው አካ ስደቸው ራስቲ ባየር ኮ ጉዳ ገ ሴነ ጅራ አካለ ሴነ ባነ ሰለባት ተጎጂዎችና ስደተኞችን የሚረዱ ተቋማት አግኝቷቸው እንደሆነ ጣህርን ጠይቄው ነበር። የሚረዱን ምንም ነገር የለም። ተገባላችሁ ኑና ተመዝግቡ አሉን፣ ተመዘገብን። ከዚያ በኋላ ምንም የሆነ የለም። ቆይተው ነጠላ ጫማና ሽረት ሰጡን። ምግብ ጨርሶ ሰጥተውን አያውቁም። አመቱን ሙሉ ምግብ እየለመንን ነው እየኖርን ያለ ነው ይላል ጣህርና ቶፊክ። ከትውልድ ቦታቸው ጅማ ዞን የመን ላደረሷቸው ደላሎች ከአስራ ሶስት ሺህ የኢትዮጵያ ብር በላይ ከፍለዋል። አልፎ አልፎ ቤተሰቦቻቸውን በስልክ የሚገናኙት ሁለቱ ኢትዮጵያውያን አሁንም ፍላጎታቸው ቶሎ ወደ አገር መመለስ ነው ነገር ግን መምለሻ መንገድ እንደሌላቸውና ከየመን መውጣት እንደማይችሉ ይናገራሉ። በእርስ በርስ ጦርነት በምትታመሰው የመን ቁጥራቸው በውል የማይታወቅ ኢትዮጵያን ፍልሰተኞችና ስደተኞች አሉ። ዓለም አቀፉ ፍልሰቶች ድርጅት በተቻለው መጠን የተለያዩ ድጋፎችን እንደሚያቀርብ ይናገራል። ኦሊቪያ ሄደን በየመን የድርጅቱ ቃል አቀባይ ናቸው። ፍልሰተኞች ምግብና መጠለያ ቦታ አጣም ብሎ ላነሱት ጥያቄ የመን ውስጥ ያለው ፍልሰተኛ ቁጥር ብዙ በመሆኑ ለሁሉም ሰብአዊ ድጋፍ ማድረስ አስቸጋሪ ነው ብለዋል። ነገር ግን ድርጅታቸው ጉዳት የደረሰባቸውና የጤና ችግር ያጋጠማቸው 34 ፍልሰተኞችን በአደን ለይቶ ማቆያ ውስጥ እየተንከባከባቸው እንደሆነ ተናግረዋል ለእነዚህ ተጎጂ ፍልሰተኞች የጤና የምግብ የምክርና የአልባሳት ሙሉ ድጋፍ እንደሚሰጣቸውና ሲያገግሙ በፍላጎታቸው መሰረት ወደ አገራቸው የሚመለሱበት ሁኔታ እንደሚመቻችላቸው ገልጸዋል ወደ ሀገራቸው መመለስ ፈልገው መመለሻ ስላጡ ፍልሰተኞች አይኦኤም ከኢትዮጵያ መንግስት ጋር ተነጋግረው በፊት የነበረውን ስደተኞችን በፈቃዳቸው ወደ ሀገር የመመለሻ መርሃ ግብርን ሊጀምር መሆኑን የአይኦኤሟ የሚዲያና የሕዝብ ግንኙነት ኦፊሰር ሄደን ጠቁመዋል። ነገር ግን በኮሮና ቫይረስ ምክንያት ከየመን ኢትዮጵያ ጉዞ መቋረጡ ፕሮግራሙን አሁን መጀመር አዳጋች እንዳደረገው አመልክተዋል። ስለዚህ የመን ያሉ ብዙ ኢትዮጵያን ፍልሰተኞች ወደ አገር ለመመለስ ቢመዘገቡም የአየር በረራው ዝግ በመሆኑ ፍልሰተኞቹን መመለስ አለመቻሉን አክለው ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ ገልሙ ዳዊትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት እጅግ አወዛጋቢ አባሉን ከኮሚቴ አባልነት የሚያስወግድ ውሳኔ አሳልፏል። ሪፐብሊካኗ እንደራሴ ማሪጆሪ ቴለር ግሪን በድብቅ የሚፈጸም ሴራ አለ የሚሉ መሰረተ ቢስ ትንተናዎችን በመደገፍ በመግፋታቸው ምክንያት ይገሰጹ ዘንድ የቀረበ የውሳኔ ሀሳብ አስራ አንድ ሪፐብሊካን እንደራሴዎች ከዴሞክራቲክ ባልደረቦቻቸው ጎን በይፋ በመቆም ደግፈውታል። በምክር ቤቱ በተሰጠው ድምጽ መሰረት ም ግሪን አባል ከሆኑባቸው የምክር ቤቱ ኮሚቴዎች እንዲወገዱ ተደርጓል። የተወካዮች ምክር ቤት ሪፖርተራችን ካትሪን ጂፕሰን ዘገባ ዝርዝሩን ይዟል ቆንጅታዬ እንደሚከተለው አሰናርተዋለች። ሐሙስ ማታ ውሳኔው በተወካዮች ምክር ቤቱ ድምጽ የተሰጠበት ቀደም ብሎ የምክር ቤቱ የህዳጣኑ ሪፐብሊካኖች መሪው ኬቪን መካርቲ ማርጀሪ ግሪንን ሊገስጿቸው ፈቃደኛ ሳይሆኑ ከቀሩ በኋላ ነው ውሳኔው ማለፉ ታዲያ ምክር ቤቱ የመጀመሪያ ጊዜ ተመራጭ የሆኑትን የጆርጂያዋን ተወካይ ከሁለት ዋና ዋና ምክር ቤታዊ ኮሚቴዎች አባልነት እንዲያስወጣ ሁኔታውን አመቻችቶለታል። ማርጀሪ ቴይለር ግሪን የታወቁ የዲሞክራቲክ ፓርቲውን መሪዎች አምልኮ ሰይጣን የሚከተሉ ከህፃናት ጋር ወሲባዊ ግንኙነት የሚፈጽሙና የሰው ስጋ የሚበሉ የተሰባሰቡበት እምነት ተከታዮች ናቸው በማለት ጽንፈኛ ቀኝ ክንፍ አመለካከት አቀንቃኙ ኪዌናን የሚያዛምተውን ጨምሮ በርካታ መሰረተ ቢስ ውንጀላዎችን እንደሚደግፉ በግልጽ የተናገሩ ሰው ናቸው። በዚህም ብዙ ተቃውሞና ውግዘት ወርዶባቸዋል። ሲኤንኤን በሪፐብሊካኗ የምክር ቤት አባል ፌስቡክ ገጽ ላይ ባደረገው ክትትል ከጥቂት ዓመታት በፊት የተወካዮች ምክር ቤት አፈጉባኤ ናንሲ ፐሎሲ እና ሌሎችም ዋና ዋና የዲሞክራቲክ ፓርቲው መሪዎች መገደል አለባቸው በሚል ለተነሱ ቅስቀሳዎች ድጋፋቸውን በፌስቡክ ገጻቸው በምልክት አሳይተው እንደነበረ ተመልክቷል። ይህንን ያደረጉት በአውሮፓውያን 2018ና 19 ሲሆን ከዚያ በኋላ ለምክር ቤት አባልነት የምረጡኝ ቅስቀሳ ሲጀምሩ ከገጻቸው አውርደውታል። በተወካዮች ምክር ቤት የውህዳን ሪፐብሊካኑ መሪ ኬቨን መካርቲ ግሪንን በዚህ ጉዳይ ዙሪያ በግል እንዳነጋግሯቸው ታውቋል። ማርጀሪ ቴይለር ግሪን በህዳሩ ፕሬዝደንታዊ ምርጫ ያሸነፉት ተሰናባቹ ዶናልድ ትራምፕ ናቸው። በዩናይትድ ስቴትስ ትምህርት ቤቶች ውስጥ ብዛት ያላቸው ልጆች ህይወት የጠፋባቸው የጅምላ ጥቃቶች ሆን ተብሎ የተቀነባበረ ሴራ ውጤት ናቸው የሚሉ የሐሰት ውንጀላዎችን አራግበዋል። በአውሮፓውያን መስከረም 2001 ዓ ም በዩናይትድ ስቴትስ የመከላከያ ሚኒስቴር ላይ የተፈጸመው አሸባሪ ጥቃት እውነት መሆኑ ላይም ጥያቄ አንስተዋል። ካሊፎርኒያ ውስጥ የደረሰው የሰደድ እሳት በተፈጥሯዊ ምክንያት ሳይሆን ከጠፈር በተላከ ጨረር ተለኩሶ ነው የሚል ትርክት ደግፈዋል፣ አዛምተዋል። የምክር ቤት አባሏ የማህበራዊ መገናኛ ገጾቼን ስራ የሚመሩልኝ በርካታ ሰዎች አሉኝ፣ እኔ ሁሉንም አልከታተልም ሲሉ ከዚህ ቀደም ተናግረዋል። በዚህ ሳምንትም ዶናልድ ትራምፕን እንዳነጋገሩና ድጋፋቸውን እንደማያቋርጡባቸው እንደገለጹላቸው ገልጸዋል። ትናንት ደግሞ ካለፈው እጅግ አወዛጋቢና ግጭት አጫጫሪ አነጋገርና ተግባር ለየት ያለ ነገር ሲናገሩ ተሰምተዋል። ግሪን በምክር ቤቱ መድረክ ላይ ቆመው ባሰሙት ንግግር በትምህርት ቤቶቹ ላይ ጥቃት መፈጸሙ እውነት ነው፣ የመስከረም አንዱ ጥቃትም መፈጸሙ እርግጥ ነው፣ ውሸት ነው ብዬ አላምንም ሲሉ ተደምጠዋል። የተወካዮች ምክር ቤቱን የሚቆጣጠሩት ዲሞክራቶች ያሳለፉት ውሳኔ ግሪንን የምክር ቤታዊ ኮሚቴ አባልነታቸውን የሚያስገፍፍ ነው። በምክር ቤቱ የሚወጡ ዋና ዋና ውሳኔዎች በምልአተ ጉባኤ ድምፅ እንዲሰጥባቸው ከመመራታቸው በፊት በሚመለከታቸው ኮሚቴዎች ለክርክር የሚቀርቡ በመሆኑ የኮሚቴ አባልነት ትልቅ ክብደት የሚሰጠው ኃላፊነት ነው። የሜሪላንዱ ተወካይ ዲሞክራት ስቴኒ ሆየር እርምጃውን መውሰድ ለምን እንዳስፈለገ ሲያስረዱ ግሪን በርካታ የምክር ቤት አባላትን ለደህንነታቸው እንዲፈሩ አድርገዋል። ምክር ቤቱን ከመቀላቀላቸው በፊትና ከዚያም በኋላ የአፈ ጉባኤዋን ደህንነት ለአደጋ የሚዳርግ ተግባርና ጥቃት እንዲፈጸምባቸው የሚያነሳሳ ነገር ተናግረዋል ብለዋል። ከቅርብ ጊዜ ወዲህ በተለይ የቀደሙት ፕሬዚደንት ትረምፕ የቀሰቀሱት ነው ከተባለውና በዩናይትድ ስቴትስ ምክር ቤት ካፒቶል ላይ ከተፈጸመው አመፅና ወረራ በኋላ ምክር ቤቱን የመረረ የቁጣ ድባብ ነግሶበታል። በቅርቡ ፕሬዚደንት ጆ ባይደን ያሸነፉበትን የምርጫ ውጤት አስገድደው ለማሰረዝ ምክር ቤቱን ጥሰው የገቡት አንዳንድ የትረምፕ ደጋፊዎች ናንሲ ፐሎሲንና ሌሎችም ዲሞክራት አባላትን ብቻ ሳይሆን የትረምፕን የራሳቸውን ምክትል ፕሬዚደንት